የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ቪኦኤ የሚተላለፍላችሁ የዛሬ ህዳር 10 የአርብ ምሽት ልዩ የዓለም ዋንጫ ቅድመ ዝግጅት ስርጭታችንን ጀመረን። እና አሁን ያለው የዓለም ዋንጫ ልዩነት ነው። እያደግን ስንመጣ በየአራት ዓመቱ ዓለም ዋንጫ ሲደርስ፣ አሁን ልክ እንደዚህ ጥቂት ቀናት ሲቀሩት መቼም ቀን ትቆጥራለህ፣ እንደ እርጉዝ እንደ ነብሰ ጡር ትቆጥራለህ፣ ካውንት ዳውን ታደርጋለህ። እውቁን የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀንን የሰማነው የኳታሩን የዓለም ዋንጫ በተመለከተ ካደረግነው ውይይት የተወሰደ ነው። ሙሉ መሰናደው ቆየት ብሎ ይደመጣል። ዓለም በጉጉት ከሚጠብቃቸው ስፖርታዊ ክንውኖች መካከል አንዱ የሆነው የዓለም ዋንጫ ከነገ በስቲያ በኳታር በይፋ ይጀመራል። የአሜሪካ ድምፅ የዛሬ ምሽት ስርጭት ዋነኛ ትኩረት 22ተኛው የዓለም ዋንጫ ነው። አዎ ሀብታሙ፣ እንግዲህ አንተ እንዳልከው ዛሬ ከዚህ ስቱዲዮ ያጠናቀርናቸውን ዘገባዎች ከተለያየ የአገሪቱ ክፍል የኢትዮጵያ የአገሪቱ ክፍል ዘጋቢዎቻችን ያጠናቀሯቸውን ዘገባዎች ይዘን እንዲሁም ደግሞ አዲስ አበባ ከሚገኘው አህዱ ስቱዲዮ ዘጋቢዎቻችን ያያዙትን ውይይት አካተን የምሽቱ ዝግጅታችንን ይዘን አብረናችሁ እናመሻለን። የምሽቱ አስተናጋጃችሁ እኔ ጽዮን ግርማና ሀብታሙ ስዩም ነን። እኔ ልጥራለ ስብን ራሳችንን አስታውቅናል። የምሽቱ የስርጭት መሀንዲስ ደግሞ ብርሃን ሀይሉ ናት። በምስልና ድምፅ ቅንብሩ እንዲሁ ሲሳይ አሸናፊና ግርማ ደገፋም አብሮን አሉ። የዌብ ና የማህበራዊ ድረገጽ ፕሮዲሰራችን ወይም ደግሞ አቀናባሪያችን ደግሞ አበባየው ገበያው ናት። አዎ የስርጭቱ የ ስርጭታችን አቀናባሪ ብርሃን ሀይሉ። ምክንያቱም የስርጭቱ መሀንዲስ ስንል ፈገግ ስትል እዛ ጋር ይታየኛል። የስርጭት አቀናባሪያችን ናት። አሁን ለዜና ሰዓት ንቶ መልካም፣ ወደ ዜናው እናምራ። እናስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የጸጥታ ሁኔታ መሻሻል ሰሜን ኢትዮጵያን የበለጠ ተደራሽ እያደረገ ነው አለ ዩኤን ኦቻ። በአፋር በአማራና በትግራይ ክልሎች ያለው የተሻሻለ የጸጥታ ሁኔታ እስካሁን ለሰብአዊ እርዳታ ተደራሽ ያልነበሩ አካባቢዎችን ለመድረስ የሚያስችል እድል እየከፈተ ነው ሲል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ አስታወቀ። ጽፈት ቤቱ የኢትዮጵያን የሰብአዊ ድጋፍ እንቅስቃሴ አስመልክቶ ትናንት ባወጣው ሪፖርት በቅርቡ ታዩ ያላቸውን መሻሻሎች ዘርዝሯል። ስምኝሽ የቆየ ዝርዝሩን ይዛለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤን ኦቻ ያወጣው ሪፖርት በተለይ በቅርብ ጊዜ ታዩ ያላቸው መሻሻሎች የተገለጹበት ሲሆን እንደ አውሮፓውያን አቆጣጠር ከሰኔ 2021 ዓ ም ወዲህ ለመጀመሪያ ጊዜ 393 ቶን ምግብ የጫኑ የዓለም ምግብ ፕሮግራም ተሽከርካሪዎች በጎንደርና አደርቃይ በኩል ማይጸብሪ መግባቱን ገልጿል። ወደ ሽሬ አውሮፕላን ማረፊያ የተደረጉ የሙከራ በረራዎችንም ጠቅሷል። በቀጣዮቹ ቀናት ወደ ሽሬና መቀሌ በርካታ በረራዎችን ለማድረግ መታቀዱን ያመለከተው ዩኤን ኦቻ በረራዎቹ የአስቸኳይ ጊዜ ድጋፍ ለማቅረብና ለዚሁ ስራ የሚሆኑ ሰራተኞችን ለማጓጓዝ የሚደረጉ መሆናቸውንም አስረድቷል። ወደ ትግራይ የሚወሰዱ የአየርና የምድር መጓጓዣዎች ሙሉ በሙሉ አገልግሎት እንዲጀምሩ የማድረጉን እንዲሁም በአፋር በአማራና በትግራይ ክልል ች የወደሙ መሰረታዊ አገልግሎቶችን ለአገልግሎት የማብቃቱን ሂደት ማፋጠን በግጭት በተጎዱ የሰሜን ኢትዮጵያ አካባቢዎች ያለውን ህዝብ ስቃይ ከመቀነስ አንጻር ከፍተኛ ውጤት እንደሚያስገኝም ሪፖርቱ ጠቁሟል። እንደ ድርጅቱ ሪፖርት በትግራይ ምስራቅ፣ ደቡብ ምስራቅና ደቡብ ዞኖች ባሉ ስምንት ተደራሽ ወረዳዎች የሰብአዊ አጋር የምግብ እርዳታ በማቅረብ ላይ ሲሆኑ እንደ አውሮፓውያን አቆጣጠር እስከ ጥቅምት 23 ባሉት ቀናት አስር ሺ ሶስት መቶ ሰላሳ ስድስት ሰዎችን ደርሰዋል። ተለጋሽ ድርጅቶች ጋር በመሆን በደቡብ አፍሪካ ፕሪቶሪያ ከተደረሰው ስምምነት በኋላ ወደ ትግራይ ክልል ለ1 ነጥብ 5 ሚሊየን ህዝብ ሊከፋፈል የሚችል የምግብ ድጋፍ መግባቱን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ትላንት መግለጹ ይታወሳል። ኮሚሽኑ ወደ ትግራይ ክልል እርዳታ እየገባ እንደሆነ የገለጸው በአራት መተላለፊያ መስመሮች ሲሆን ከሰላም ስምምነቱ በኋላ ወደ ትግራይ ክልል ስለገባው የእርዳታ መጠንም ይሁን ስለ መስመሮቹ ከህወሓት በኩል እስከ አሁን የተሰጠ አስተያየት የለም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በትላንቱ ሪፖርቱ በአማራና አፋር ክልሎችም የሰብአዊ እርዳታ እየቀረበ መሆኑንም አመልክቷል። ከዋሽንግተን ዲሲና አካባቢው እንዲሁም ከሌሎች የዩናይትድ ስቴትስ ግዛቶች የተሰባሰቡ የኦሮሞ ተወላጆች ትናንት ሐሙስ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ተሰልፈው በኦሮሚያ ክልል በሰላማዊ ሰዎች ላይ በመንግስት እየተፈጸመ ነው ያሉትን ጥቃት የሚያወግዝ ሰልፍ አካሂደዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞዳ እንዲህ ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ከሰልፉ አስተባባሪዎች አንዱ አርቲስት አብዲ ኑሬሳ ስለ ዓላማቸው ተከታዩን ነግሮናል። ኦሮሚያ ላይ ያለውን የሲቪሊየንስ መገደል እንዲቆም፣ በኦሮሞ ሕዝብ ላይ በድሮን እየተደረገ ያለው ጭፍጨፋ እንዲቆም፣ ሰላም እንዲሰፍን፣ በአጠቃላይ ገበሬ አርሶ እህል ምርቱን አግብቶ እንዲጠቀም፣ ነጋዴውን ወጥቶ እንዲነግድ፣ ተማሪውን ወጥቶ እንዲማር፣ ሰራተኛውን ወጥቶ እንዲሰራና ሰላም እንዲሰፍን ለዓለም መንግስታት ለማሳወቅ ጆሮ እንዲሰጠው፣ ትኩረት እንዲሰጠው ምን እየሆነ እንዳለ ለማሳወቅ ለህዝባችንም እዚህ ያለ ነው የኦሮሞ ተወላጆች ድምጽ እንደምንሆነው ለእነሱም ብርታት ለመሆን ነው ሰልፉን የወጣ ነው። የኢትዮጵያ መንግስት ባልታጠቁ ሰላማዊ ዜጎች ላይ በድሮን እና በሌሎች በተለያዩ መንገዶች እያደረሰ ነው ያሉት ጥቃት እንዲቆም ለመጠየቅና ለጠፋውም ህይወት ተጠያቂ እንዲደረግ አለም አቀፍ ትኩረት ለመሳብ ሰልፍ መውጣታቸውን ነው አቶ አብዲ የተናገሩት። ለሰልፈኞቹ ጥያቄዎች ከኢትዮጵያ ኤምባሲ ምላሽ ለማግኘት እየጣርን ነው። ይሁን እንጂ በመንግስቱ ላይ ቀደም ሲል ሲቀርቡ ለነበሩ ተመሳሳይ ክሶች ላይ ባለስልጣናቱ ለአሜሪካ ድምፅ በሰጧቸው ምላሾች ኃይሎቻቸው በሲቪሎች ላይ ያደርሳሉ የሚባሉ ጉዳቶችን ሲያስተባብሉ ቆይተዋል። ጥቃት እየፈጸሙ ያሉት ሸኔ ብለው በሚጠሩት የኦሮሞ ነጻነት ጦር እንደሆነ በሚናገረው ታጣቂ ቡድን ላይ መሆኑን ይናገራሉ። በሌላ ዜና ከኤርትራ ተሰደው በኢትዮጵያ አፋር ክልል ውስጥ ለተጠለሉ የቀይ ባህር አፋሮች በቂ ትኩረትና ድጋፍ እንዲደረግ የሚጠይቅ ሰልፍ ሰሞኑን በአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ተደርጓል። በኢትዮጵያ ግዛት በሰርዶ በራህሌና አሳይታ አካባቢ ተጠልለው የነበሩ ስደተኞች በጦርነቱ ምክንያት ለአደጋና ለችግር መዳረጋቸውን ሰልፈኞቹ ጠቁመው ስደተኞቹ ወደ ሶስተኛ አገር የሚሸጋገሩበትን ሁኔታ የዩናይትድ ስቴትስ መንግስት እንዲያመቻች ጠይቀዋል። ምግብ፣ ሕክምናን የመሳሰሉ መሰረታዊ አገልግሎቶች በበቂ መጠን እንደማይደርሱ ሰልፈኞቹ ገልጸው ስደተኞችን የሚመለከቱ ዓለም አቀፍ ሕጎች ግምት ውስጥ ገብተው አፋጣኝ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት ከፍተኛ ውድመት ከደረሰባቸው አካባቢዎች የተፈናቀሉ ኤርትራውያንን ያስተናግዱ የነበሩት አፋር ክልል ውስጥ ያሉ መጠለያዎች እንደነበሩም ተገልጸዋል። በዓለም አቀፉ የአየር ንብረት ለውጥ ጉባኤ የአፍሪቃ ሀገሮች ጥያቄ ያቀረቡ። ከሁለት ሳምንታት በፊት ግብፅ ላይ በተጀመረው በአየር ንብረት ለውጥ ላይ ባተኮረው በዚህ የተባበሩት መንግስታት ጉባኤ በአየር ንብረት ለውጥ ሳቢያ ጉዳት ለሚደርስባቸው በማደግ ላይ ያሉ ሀገሮች የገንዘብ ድጋፍ መድረግ አለበት በሚል በአፍሪካና በምዕራባውያን ሀገሮች መካከል በተደረገ ክርክር ቻይና ጠንከር ያለ ሚና እንደነበራት ተገለጠ። በያዝነው ዓመት ብቻ በደቡብ አፍሪካ የደረሰውን አውዳሚ የጎርፍ መጥለቅለቅና በአፍሪካ ቀንድ ላለፉት በርካታ ዓመታት ታይቶ የማያውቅ የተባለ ድርቅ ጨምሮ አፍሪካ በአየር ንብረት መዛባት የተነሳ ብርቱ ጉዳት ያደረሱ ፈተናዎችን አስተናግዳለች። በኮፕ 27 የተሳተፉት የአፍሪቃ ሀገሮች የበለጸጉት ሀገሮች ካሳ እንዲከፍሉና ኪሳራና ጉዳት በሚል ከአየር ንብረት ጋር ለተዛመዱ ጉዳዮች ለሚሰበሰብ ገንዘብ እንዲያዋጡ ሲሉ ብርቱ ግፊት እያደረጉ ነው። ቻይና፣ ብራዚል፣ ህንድና ደቡብ አፍሪቃ በጋራ ባወጡት መግለጫ የበለጸጉት ሀገሮች ራሳቸው በካይ ካርቦን የሚለቀውን የነዳጅ ዘይት እየተጠቀሙ በማደግ ላይ ያሉ ሀገሮችን ከብክለት የነጻ ዘዴ እንዲከተሉ ይገፋፋሉ ሲሉ ከሰዋል። የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒም በበኩላቸው በማኅበራዊ ገጻቸው ላይ ባሰፈሩት ጽሑፍ ምዕራባውያን ሁለት ለየቅ ሊሆኑ አሰራሮችን ይከተላሉ ሲሉ በመክሰስ አንዳንድ የአውሮፓ ሀገሮች የድንጋይ ከሰል ወደ ማውጣት እየተመለሱ ናቸው ሲሉም ተችተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጣሊያን 12 የህገወጥ ሰዎች አስተላላፊ ቡድን አባላትን አሰረች። የጣሊያን ፖሊስ በቱኒዚያ የባህር ዳርቻና በሲሲሊ ወደቦች መካከል በከፍተኛ ፍጥነት በሚቀስፉ ጀልባዎች ስደተኞችን በህገወጥ መንገድ በማስተላለፍ ወንጀል የተጠረጠሩ 12 ግለሰቦችን አሰረ። ለሌሎች ስድስት የተጠርጣሪው ህገወጥ አስተላላፊ ቡድን አባላት ደግሞ የእስር ማዘዣ አውጥቷል። ግለሰቦቹ የጣሊያንና የቱኒዚያ ተወላጆች መሆናቸውም ተመልክቷል። ተጠርጣሪዎቹ አንድ ሰው በህገወጥ መንገድ ለማስተላለፍ ከ3,000 እስከ 5,000 ዩሮ ወይም ከ3,100 እስከ 5,200 ዶላር በጥሬ ገንዘብ እንዲከፍሉ በመጠየቅና በአንድ ጊዜ ከ10 እስከ 30 ተሳፋሪዎችን በጀልባዎቹ አጭቀው በመጫን ለእያንዳንዱ አራት ሰዓት የሚወስድ ጉዟቸው ከ30 እስከ 70 ዩሮ በመሰብሰብ ነው የተወነጀሉት። ፖሊስ በሰጠው መግለጫ እንደ አውሮፓውያን የዘመን አቆጣጠር በየካቲት 2019 ዓ በሲሲሊዋ የገላ ወደብ አቅራቢያ የሚኖር አንድ አሳ አስጋሪ አስር ሜትር ርዝመት ያላት አንዲት ባለ ሁለት የሁለት መቶ ፈረስ ጉልበት ጀልባ ማየቱን መናገሩን ተከትሎ ምርመራ መጀመሩን አስታውቋል። መርማሪዎች ጀልባዋ ከሲሲሊዋ ካታንያ የተሰረቀች መሆኗንም ደርሰውበታል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላ ከበደን በእጅጉ እናመሰግናለን፣ የዓለም ዜናዎችን ስላሰማን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ህዳር 9 2015 ስርጭታችንን ነው እየተከታተላችሁ የምትገኙት። አድማጮቻችን ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውተው ባሳለፉ አሰልጣኞች ነው እየሰለጠነ ያለው። ይህ ትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ። በተለያዩ የኢትዮጵያ ክፍሎች የሚገኙ የኳስ አፍቃሪያንን በኳታር የሚደረገውን የዓለም ዋንጫ አስመልክተን አስተያየታቸውን ጠይቀናል። ቀደም ብለን የሰማነው ግን ታዋቂውን የእግር ኳስ ተጫዋች አዳነ ግርማን ነው። አዎ፣ ሀብታሙ እንግዲህ አዳነ ግርማን ከድሬዳዋ ነው ያነጋገርነው። እሱን ጨምሮ ሌሎች ተጫዋቾችም አሜሪካ ድምጽ ላይ ዛሬ ቀርበው አስተያየታቸውን ይሰጣሉ። በነገራችን ላይ አድማጮች ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። ሀሽታግ ቪኦኤ አምሀሪክ የትዊተር ገጻችን ነው። እዚያም አስተያየቶቻችሁን፣ መስጠት ማጋራት ትችላላችሁ። በፌስቡክ ገጻችን የውስጥ መስመርም አስተያየቶቻችሁን አድርሱን። በቅደም ተከተላችን መሰረት ዛሬ እንግዲህ ልዩ መሰናዶ ነው ያለን ሀብታሙ ሙሉን ፕሮግራማችንን ስለ ዓለም ዋንጫ በኳታር ስለሚደረገው ዓለም ዋንጫ ያሰናዳ ነው መሰናዱ ነው። ጊዜውን የሚቆጣጠረው እኔ እንኳን ረዳት አስተዋቂ ሆኜን የመጣሁት ሙሉ ፕሮግራም ያንተ ነው። ከኔ የተሻለ በጣም ጠለቅ ያለ የኳስ እውቀት ያለ አንተነህ ግን ደግሞ ረዳት አሰናጅ ወይም ረዳት አስተዋቂ ሆኜ ዛሬ ይገኛለሁ። ምንድን ነው ቀጣዩ ዝግጅታችን ለምሽቱ ያዘጋጅ ናቸው። የኳታሩን ያለም ዋንጫ የሚመለከቱ የተለያዩ ዝግጅቶች አሉ። ከመሸጋገሪያው በኋላ ተመልሰን የመጀመሪያውን ዝግጅት እንነግራችኋለን። ች ተመልካቾቻችን፣ ተመልሰን መተናል እንዳለው ሙሉ ዝግጅታችንን በኳታር የሚደረገው የዓለም ዋንጫ ላይ ያነጣጠረ ይሆናል። እንግዲህ ለቀጣይ 28 ቀናት ከመላ ዓለም የተውጣጡ ሰላሳ ሁለት ሀገሮች ኳታር በምታዘጋጀው ሀያ ሁለተኛው የዓለም ዋንጫ ላይ ስፖርታዊ ፈልሚያ ያከናውናሉ። የዘንድሮ የዓለም ዋንጫ ከዚህ ቀደም ከተከናወኑት ሁሉ ለየት የሚያደርጉትን ጉዳዮች ይዟል። የመጀመሪያው እንግዲህ ለየት የሚያደርገው ሲሆን ዘንድሮው የዓለም ዋንጫ በአረቡ ዓለም ወይንም ደግሞ በመካከለኛው ምስራቅ በዘጠና ሁለት ዓመት የዓለም ዋንጫ ታሪክ ውስጥ የተካሄደ የመጀመሪያው የዓለም ዋንጫ መሆኑ ለየት ያደርገዋል። ከዚያ በተጨማሪ ደግሞ በዓለም ዋንጫ ታሪክ ደግሞ እጅግ ውዱ የሚባለው የዓለም ዋንጫም እንደሆነ እየተነገረ ነው። ካታር ይህንን ውድድር ለማስተናገድ ስምንት ዘመናዊ ስታዲዮሞችን ለውድድሩ የገነባች ሲሆን ውድድሩን ለማሳካት ደግሞ ከ220 ቢሊዮን ዶላር የአሜሪካን ዶላር በላይ እንዳወጣች ተነግረዋል። አንድን ጨምር ዓለም ዋንጫ እንግዲህ ለመጀመሪያ ጊዜ በዓለም ዋንጫ ታሪክ ማለት ነው። ቀደም ብለን እንደተናገር ነው ከዘጠና ሁለት ዓመት በላይ ሆኖታል ሴቶች በዋና ዳኛና በረዳት ዳኛነት ሆነው ያገለግላሉ ማለት ነው አዎ እንግዲህ አፍሪካ ዘንድሮ በአምስት ሀገራት ትወክላለች በካሜሩን ሞሮኮ ጋና ሴኔጋል ና ቱኒዚያ ነው ከሩብ ፍጻሜ ማለፍ ያልቻለችው አፍሪካ ዘንድሮ ዘንድሮ ደግሞ ታሪኳ ይቀየር ይሆን ወይ ቀጣዮቹ ቀናቶች የሚያሳውቁን ይሆናሉ መልካም ሲሆን እንግዲህ የመጀመሪያው መሰናዶ ኢትዮጵያ በዓለም ዋንጫ ተሳታፊ ለሆኑ የአፍሪካ ሀገራት አብሮነቷን ስላሳየችበት ዝግጅት የሚናገር ነው። አብሮ ደግሞ የባህልና ስፖርት ሚኒስቴር አሁን በትናንትና ሁለት ህዳር ስምንት ሁለት ሺ አስራ አምስት አመተ ምህረት ነው በአዲስ አበባ ያሰናዳው ዝግጅትን ይቃኛል። ብሔራዊ ቡድኖች መልካም ምኞቱን የሚገልጽ ሰርቲፊኬት በአዲስ አበባ በተለያዩ ኤምባሲዎች ለሚገኙ ተወካዮች ተሰጥቷቸዋል። እኒህንና ሌሎች የኳታሩን ዓለም ዋንጫ የሚመለከቱ ትኩስ መረጃዎችን ኬኔዲ አባተ በመቀጠል ያቀርብልናል። የአረቡን ዓለም ባህልና ስልጣኔ በሚያንጸባርቅ የተለያየ ንድፍና ቅርጽ የታነጹ ረብጣ ገንዘብ የወጣባቸው ስምንት ቅንጡና ውብ ስታዲየሞች ከእሁድ ጀምሮ ሀያ ሁለተኛውን የዓለም ዋንጫ ያስተናግዳሉ። ከእነዚህ ሰባቱ በውድድሩ አስተናጋጅ ኳታር ለዓለም ዋንጫው ተብለው የተገነቡ አዲስ ስታዲየሞች ሲሆኑ አንዱ ደግሞ ነባር ቢሆንም ከፍተኛ እድሳት የተደረገለት ነው። ስታዲየሞቹ የወጣባቸው ገንዘብ ትክክለኛ መጠኑ ባይገለጽም 200 ቢሊዮን ዶላር እንደሚሆን ይገመታል። ይህም በዓለም ዋንጫ ታሪክ ለዝግጅቱ የወጣ ከፍተኛው ገንዘብ ከመሆኑም ባለፈ የቀደሙቱ 21 የዓለም ዋንጫዎች በድምር ከወጣላቸው ገንዘብ እንኳን ሊበልጥ ይችላል የሚል ግምታቸውን ያስቀመጡ ተንታኞችም አሉ። እነዚህ የተዋቡ ስታዲየሞች ታዲያ ከፍተኛ ገንዘብ ብቻ ሳይሆን የበርካቶች ሕይወትም የተገበረባቸው ናቸው። ከስታዲየሞቹ ውበት ጀርባ የብዙዎች ሕይወት ተሰውቷል። በስታዲየሞቹ የግንባታ ስራ ላይ ተቀጥረው ይሰሩ ከነበሩ የውጭ አገራት ስደተኛ ሰራተኞች ውስጥ በሺዎች የሚቆጠሩት ሕይወታቸውን ስለማጣታቸው በቪኦኤ የእንግሊዝኛ ክፍል በተሰራ ዘጋቢ ፊልም ላይ ተመልክቷል። ይህም በዋናነት ከደቡብ ኤስያና ከአፍሪካ የሚሄዱ ከሁለት ሚሊዮን በላይ ስደተኛ ሰራተኞችን በምታስተናግደው ሶስት ሚሊዮን የማይሞላ ህዝብ ባላት የመካከለኛው ምስራቅ ትንሽዬ ሀገር ኳታር ላይ ከፍተኛ የሰብአዊ መብት ጥያቄ እንዲነሳ አድርጓል። ከግለሰቦች ጀምሮ እስከ ዓለም አቀፍ ሰብአዊ መብት ተሟጓቾች፣ ተቋማትና ሀገራት ብዙዎች ኳታርን አውግዘዋል። ይሁን እንጂ የባህረ ሰላጤው ሀገር አብዛኛዎቹን ወንጀላዎች አትቀበልም። ለዓለም ዋንጫው ዝግጅት በኳታር ተቀጥረው ከሚሰሩ ሰራተኞች መካከል አብዛኛው ከህንድ፣ ኔፓል፣ ባንግላዴሽ፣ ስሪላንካ፣ ፓኪስታን እና ፊሊፒንስ የሄዱ ናቸው። እንደ ኬንያ ና ሱዳን ካሉ የአፍሪካ ሀገራት የሄዱ ሰራተኞችም አሉ። ከኢስያ ድሃ ሀገራት አንዷ በሆነችው ኔፓል 56 በመቶ የሚሆኑ ቤተሰቦች በውጭ ተቀጥረው ከሚሰሩ የቤተሰባቸው አባል በሚያገኙት ገቢ እንደሚተዳደሩ ይነገራል። የኳታሩ የአለም ዋንጫ የፈጠረውን እድል ለመጠቀም ብዙ የሀገሬው ዜጎችም ወደ ዱሃ አቅንተው ሲሰሩ ከርመዋል። ይሁን እንጂ ከመካከላቸው ብዙዎች ሕይወታቸውን አጥተዋል። በኳታር ያሉ የቤተሰብ አባሎቻቸውን በሕይወት ይመለሱልናል ብለው ሲጠብቁ የሞታቸው መርዶ የተነገራቸውና አስከሬናቸውን የተቀበሉ በርካቶች ናቸው። ኦርሚላ ዴቪሳ ከእነዚህ ኔፓላውያን መካከል ናት። የአራት ልጆቿን አባት በኳታር ማጣቷን ትገልጻለች ባለቤቴ ከአራት ወራት በፊት በኳታር ነው የሞተው። አራት ልጆች አሉን። እድሜያቸው የትልቁ አስራ አምስት አስራ ስድስት ሌሎቹ አስር ስምንትና አምስት ናቸው። አንዳንዴ ማለዳ አስራ ሁለት ወይም አስራ አንድ ሰዓት ከእንቅልፍ ይነሳለሁ። መጀመሪያ ቤቴን አጸዳለሁ። ከዛም ለልጆቼ ምግብ ማዘጋጀት እና ሌሎች ስራዎቼን ቀጥላለሁ። ከዚያ የቤት ስራዎችን ስጨርስ ሱቄን እከፍታለሁ። ከአራት ወይም ከሶስት ወር በፊት ነው ትደግፈኝ እንደሆነ ብዬ የከፈትኳት፣ ግን በቂ ገቢ አታመጣም። አሁን ላይ ለቤቴ የሚሆን በቂ ገቢ ማመንጨት አልቻልኩም። ባለቤቴ ቀለም ቀቢ ነበር። ታታሪ ሰራተኛም ነበር። ከመሞቱ ከጥቂት ሰዓታት በፊት አናግሬው ነበረ። ኋላ ላይ የልብ ምቱ አቁሞ ወደ ሆስፒታል እየተወሰደ ሳለ ሞተ ብለው አረዱኝ። ስለ ሞቱ ስሰማ ጭንቅላቴ መስራት አቁሞ ነበር። አሁንም ሳስበው ከአይኖቼም እንባ ይፈሳል። በኔፓል የልብ ሐኪም የሆኑት ዶክተር ፕራካሽ ራጅ በየቀኑ ከኳታር አስከሬን ወደ ኔፓል እንደሚላክ ተናግረዋል። ይሁንና በተፈጥሮ ሞት እንደ ሞቱ ነው የሚነገረን ያሉት ዶክተሩ፣ ይህ ግን ውሸት ነው ይላሉ። የኳታር መንግስት በተፈጥሮ መንገድ ለሚሞቱ ሰራተኞች ቤተሰቦች ካሳ አይከፍላቸውም። በሺዎች መስዋዕትነት ዝግጅቱ የተጠናቀቀው የኳታሩ የዓለም ዋንጫ ታዲያ ብዙዎች የኳስን ተአምራዊ ክስተት ለማየት በጉጉት የሚጠብቁት ቢሆንም እንደ ቁርሚላ ዴቪስ ያሉ ኔፓላውያን ደግሞ ሀዘናቸውን የሚያስታውሱበት ነው። አብዛኛው የአለም ዋንጫው ተሳታፊ አገራት ብሔራዊ ቡድኖች ለውድድሩ ኳታር ገብተዋል። አፍሪካ በውድድሩ በአምስት ሀገራት ትወከላለች። በዓለም ዋንጫ ታሪክ እስካሁን ከሩብ ፍጻሜ አልፋ የማታውቀው አፍሪካ በኳታር እስከ ምን ድረስ ትዘልቅ ይሆን የሚለው ብዙዎች በጉጉት የሚጠብቁት ነው። የካሜሮን ወርቃማ የእግር ኳስ ትውልድ አካል የሆነው እና ሀገሪቱ በጣሊያኑ የ1990 የዓለም ዋንጫ ዋንጫ የመጨረሻ ስምንቱን የተቀላቀለች የመጀመሪያዋ የአፍሪካ ሀገር እንድትሆን ያስቻላት ሮጀር ሚላ በዘንድሮው የዓለም ዋንጫ የሚሳተፉ የአፍሪካ ቡድኖች በራሳቸው ከተማመኑ የተሻለ ታሪክ ይጽፋሉ ብሎ እንደሚያምን ተናግሯል። የአፍሪካ ሀገራትም ለቡድኖቹ መልካም ምኞታቸውን በመግለጽ ላይ ናቸው። የአፍሪካ እግር ኳስ ኮንፌዴሬሽን መስራች የሆነችው ኢትዮጵያም ከነዚህ አንዷ ሆናለች። የባህልና ስፖርት ሚኒስቴር ሐሙስ ህዳር 8 2015 ዓ ም በአዲስ አበባ ባሰናዳው ዝግጅት በውድድሩ ለሚሳተፉት የካሜሮን የሞሮኮ፣ የጋና፣ የቱኒዚያና የሴኔጋል ብሔራዊ ቡድኖች የተሳካ የውድድር ጊዜ እንዲገጥማቸው መልካም ምኞቱን ገልጿል። የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ አፍሪካን ወክለው ለሚሳተፉት ሀገራት አምባሳደሮች የኢትዮጵያ መንግስት መልካሙን ሁሉ ይመኛል የሚል ጽሁፍ ያረፈበት የእውቅናና የምስጋና ሰርተፍኬት አበርክተዋል። ሚኒስትሩ በዝግጅቱ ላይ ባስተላለፉት መልእክትም ተከታዩም ብለዋል። በኢፌድሪ የስፖርትና ባህል ሚኒስቴር እና በራሴ ስም በዓለም ዋንጫው የሚሳተፉ የአፍሪካ ሀገራትንና ብሔራዊ ቡድናቸውን እንኳን ደስ አላችሁ ማለት እወዳለሁ። የአፍሪካ ተሳታፊ ሀገራትን ወክለው ንግግር ያደረጉት በኢትዮጵያ የሞሮኮ አምባሳደር ኔዛ አሎዩ መሐምዲ ለኢትዮጵያ ምስጋና አቅርበዋል። ለዓለም ዋንጫ ያለፉ አምስቱን የአፍሪካ ሀገራት ባልደረቦቼን በመወከል የኢትዮጵያ መንግስት ይህንን ዝግጅት አዘጋጅቶ ስለጋበዘን አመሰግናለሁ። አምስቱም ሀገራት ለመጀመሪያ ጊዜ በአፍሪካውያን አሰልጣኞች እየተመሩ ወደ ዓለም ዋንጫ ማምራታቸው የሚያኮራን ነው። ቡድኖቹ በውድድሩ የሚሳተፉ አፍሪካን ወክለው በመሆኑ ኢትዮጵያን ለድጋፉና ለዛሬው ዝግጅት በድጋሚ አመሰግናለሁ። በዝግጅቱ ላይ በአፍሪካ ቡክ ኦፍ ሪከርድስ በኩል በኢትዮጵያ የቆዳ ባለሙያ የተዘጋጀ የኳታሩ የዓለም ዋንጫ ተሳታፊ 32 ሀገራት ሰንደቅ ዓላማ ያለበት የአፍሪካ ትልቁ እግር ኳስ እንዲሁም የኳታር ንጉስ ሼታሚም ቢን ሐማድ አልታኒ ምስል በማህተሞች ውህድ የተሳለበት የእጅ ስዕል ለኳታር አምባሳደር በስጦታ መልክ ተበርክቷል። ሀያ ሁለተኛው የፊፋ የአለም ዋንጫ የፊታችን እሁድ ህዳር 11፣ 60 ሺህ ተመልካቾችን በሚያስተናግደው አልባይት ስታዲየም አዘጋጇ ኳታር ከኢኳዶር ጋር በምታደርገው ጨዋታ ይጀመራል። ከጨዋታው በፊት የሚኖረው የመክፈቻ ስነ ስርዓትም አለም አይኑን በዶሃ ላይ ጥሎ በጉጉት የሚጠብቀው ነው። የዓለም ዋንጫን እንድታስተናግ ግድ ከተመረጠችበት ከአውሮፓውያኑ 2010 ጀምሮ በባህረ ሰላጤዋ ሀገር ላይ የሚሰነዘሩ የተቃውሞና የትችት ድምጾች ቢቀጥሉም በርካታ የእግር ኳስ አፍቃሪዎችና ደጋፊዎች ህይወትን በውድድሩ ለመታደም ባቀኑበት በኳታር ማጣጣም ከጀመሩ ሰነባብተዋል። አገሪቱ ረብጣ ገንዘብ አፍስሳ በምታስተናግደው የዓለም ዋንጫ ድግስ ላይ ለመታደም ከ1.2 ሚሊዮን በላይ ጎብኚዎች ይመጣሉ ብላ በመጠበቅ ላይ ናት። ቢያንስ አምስት ቢሊዮን የዓለም ሕዝብ ደግሞ ቁጥር 1 ተወዳጁን የዓለማችን የስፖ የስፖርት ውድድር በቴሌቪዥን መስኮት ይመለከታል ተብሎ ይጠበቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በመከታተል ላይ የምትገኙት ከነገ በስቲያ እሁድ በኳታር የሚካሄደውን የዓለም ዋንጫ የዝግጅት የተመለከተ ነው። እንግዲህ ሀያ ሁለተኛው የዓለም ዋንጫን የተመለከተው የአሜሪካ ድምፅ ልዩ ዝግጅት ይቀጥላል። ወደ ቀጣዩ መሰናዷችን ወይም ወደ አዲስ አበባ ወደሚገኙ ዘጋቢዎቻችን ውይይት ከማለፋችን በፊት ጥቂት ነገሮችን ስለ ዓለም ዋንጫ እንንገራችሁ። መልካም ነው እንግዲህ ጽዮን፣ የዓለም ዋንጫን ታሪክ ትንሽ ወደ ኋላ ዞር ብለን ማየት ያለብን ይመስለኛል። በ1930 የአውሮፓውያኑ አመት ነው የዓለም ዋንጫ የተጀመረው። የመጀመሪያዎቹ ተጋጣሚያን ደግሞ ዮራጋይና አርጀንቲና ነበሩ። በዚያ ውድድር ዮራጋይ በማሸነፍ የመጀመሪያውን የዓለም ዋንጫ ስማለች። የአፍሪካን ተሳትፎ ስናነሳሳ ደግሞ አፍሪካ ለመጀመሪያ ጊዜ በዚህ ውድድር መሳተፍ የጀመረችው በ1934 ዓ ም ነው በአውሮፓውያኑ ዘመን የመጀመሪያዋ ተሳታፊ ሀገርም ግብጽ ናት። ከዚያ በኋላ አስራ ሶስት የአፍሪካ ሀገራት በዚህ እጅግ በሚከበር ውድድር ላይ ተወዳድረዋል። ከነዚህ መካከል ሰባት ጊዜ በመወዳደር እስካሁን ድረስ የክብር የክብሩን ደረጃ የያዘችው አፍሪካዊት ሀገር ካሜሩን ናት ሲሆን አመሰግናለሁ ሀብታሙ። እንግዲህ አምስት የአፍሪካ ሀገሮች በአለም ዋንጫ ላይ ይሳተፋሉ። የአፍሪካ ሀገሮችን ተሳትፎ እንደዚሁም ደግሞ በጠቅላላ የዓለም ዋንጫ ታሪክ ምን ይመስላል? የሚል መሰናዶ አዘጋጅተናል። እዚህ ስቱዲዮ አይደለም የተዘጋጀው። አዲስ አበባ የሚገኙ ዘጋቢዎቻችን እስክንድር ፍሬውና ኬኔዲ አባተ ከታዋቂው የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀኒ ጋር ሰፋ ያለ ውይይት አድርገዋል። ውይይቱን ያከናወኑት በአሃዱ ስቱዲዮ ነው። አሃዱ ስቱዲዮን እናመሰግናለን። አሁን በቀጥታ ከዋሽንግተን ዲሲ ወደ አዲስ አበባ እንወስዳችኋለን። እስክንድር ይቀጥላል። በጣም እናመሰግናለን። የአሜሪካ ድምፅ ሬዲዮ ተከታታዮች እንግዲህ ሀያ ሁለተኛው የዓለም እግር ኳስ ዋንጫ ዋዜማ ላይ እንገኛለን። እዚህ ከአሜሪካ ድምፅ ሬዲዮም ይህንኑ የዓለም እግር ኳስ ዋንጫ በተመለከተ መንሱር አብዱል ቀኒን የእግር ኳስ ተንታኝ ጋዜጠኛ ሁላችሁም የምታውቁትን ይዘን ቀርበናል። እንግዲህ በዚሁ የኳታሩ የዓለም እግር ኳስ ዋንጫ ዙሪያ እየተነጋገርን ቆይታ እናደርጋለን። እንግዲህ ኬኔዲ፣ ምን ማለት ይቻላል መንሱር? በቅድሚያ እንኳን ደህና መጣህ። እንኳን ደህና ቆያችሁ። በጣም እናመሰግናለን። በአሜሪካ ድምፅ ሬዲዮ አድማጮች ስም ምን ማለት ይቻላል ስለ ዓለም እግር ኳስ ዋንጫ ኬኔዲ? ትክክል። እንግዲህ እንደሚታወቀው የዓለም ዋንጫ ሁላችንም የስፖርት አፍቃሪያ ነው የሚባሉ በሙሉ በጉጉት የሚጠብቁት የስፖርት አይነት ነው። በየአራት ዓመቱ የምናገኘው እስክንድር፣ ምናልባት ብዙ የዓለም ዋንጫዎችን ያየ ይመስለኛል። ለምን ዕድሜ ናት ጠይቀኝ። በቀጥታ በቀጥታ በአራት አባዝቶ እንግዲህ አስር ብሎ አርባ ሊጨምርበት ነው ማለት ነው እድሜ ላይ ማለት ነው። እንግዲህ ኬኔዲ እንዳለው የአለም ዋንጫ አንዳንዴ የጊዜ መለኪያም ተደርጎ ይወሰዳል አይደለም መንሱር፣ ምክንያቱም በየአራት ዓመቱ ነው ይመጣው። ስንት የአለም ዋንጫ ይታል ይባላል ይሄ ይህን ያህል አለም ዋንጫ የበላ ይባላል። የሰውንም ዕድሜ ለመገመት አለም አቀፉ የስፖርት ጋዜጠኞች ማህበር ኤይፒስ አሁን ባለፈው ወር ስንት አለም ዋንጫ ዘግባችኋል ብሎ ጥያቄ አቅርቧል። ጥያቄው ማስረጃ ካቀረብክ ሽልማት አለው። ብዙ የዓለም ዋንጫ ከዘገቡ ሽልማት ይሰጥ ማለት ነው ጠየቀ ማለት ነው በተዘዋሪ ያው በተዘዋዋሪ ነው፣ ግን የጊዜ መለኪያ ነው የሚለው ልክ እንደ ኦሊምፒክስ ሁሉ አለም ዋንጫም ስንት የሚለው ነገር ከእድሜ ጋርም አብሮ ይሄዳል ከስራ ሎንጄቪቲ ረጅም ጊዜ ከመስራት ጋር አብሮ እያያዛል። ከእግር ኳሱ ጋር ምን ያህል በቅርበት ቆየህ የሚለውም እሱንም ጥያቄ ለመመለስ እንደ መነሻ ሊያገለግል ይችላል። መንሱሬ እንግዲህ ስፖርት ከተባለ እንግዲህ ኢትዮጵያ ውስጥ ከስፖርት ዘገባ ጋር ምናልባትም በቀዳሚነት ከሚጠቀሱት መካከል ነ እንዲያው የዓለም ዋንጫን እንዴት ትገልጿዋል? አንተ የዓለም ዋንጫ ምንድን ነው ለአንተ? እኔ ከልጅነቴ አስር ዓመትም አልሞላኝ መጀመሪያ ሳይ የዓለም ዋንጫ ቤተሰባችን የፉትቦል የተለየ ለእግር ኳስ ፍቅር ስለነበረው ታላላቆች ዓለም ዋንጫ በዛ ዘመን የነበረው እና አሁን ያለው የዓለም ዋንጫ ልዩነት አለው። እያደግን ስንመጣ በየአራት ዓመቱ ዓለም ዋንጫ ሲደርስ አሁን ልክ እንደዚህ ጥቂት ቀናት ሲቀሩት መቼም ቀን ትቆጥራለ እንደ ርጉዝ እንደ ነብሰ ጡር ትቆጥራለህ ካውንት ዳውን ታደረጋለ። አሁን በዚህ የሳተላይት አብዮት ከመጣ በኋላ ግን ከእግር ኳስ ጋር በልብና በአእምሮ በጣም ቅርብም የዓለም እግር ኳስ አፍቃሪ በየሳምንቱ ኳስ ታያለህ። ጨዋ ትልልቅ ጨዋታዎችም ታያለህ በሳምንት አጋማሽ እንዲያውም፣ አሁን በስቷል፣ ከልክ በላይ በስቷል። በዚህ ምክንያት ይሄ የሀገሮች ውድድር የበፊቱን አይነት ጉጉት አለው ብዬ አላስብም። እንዲያውም በዩሮ 2012 ፖላንድና ዩክሬን ባዘጋጁበት ጊዜ በፖላንድ ወገን ከአዘጋጅ ኮሚቴው ሊቀመንበር ጋር አንድ ጋዜጣዊ መግለጫ ላይ ዛዋርሶ ይሄንን ጥያቄ አንስቼለት ተከራክረን ነበር። ቻምፒየንስ ሊግ እየሸፈናችሁ ነው። የአውሮፓ የሀገሮች ዋንጫ፣ የክለቦች የቻምፒየንስ ሊግ፣ የአውሮፓ የክለቦች ትልቅ ውድድር ቻምፒየንስ ሊግ በሁሉ ነገር በየዓመቱ እያደገ ነው ያለ ልክ። እንደዚሁ አሁን ፊፋ እንዲያውም እኮ የዓለም የክለቦች ዋንጫ ብዬ የዓለም ዋንጫን በክለቦች ላዘጋጅ እያለ ነው። ብዙ ዝግብ ተነስቶ ነበር በዚህ ፕሮፖዛል። ይሄም ያሳየው የኔሽንስ ውድድር በክለቦች ውድድር ጥላ ውስጥ እየገባ እየተደፈቀ እየተደፈቀ እንደሆነ ነው የሚያሳይ ለዚህ ነው በፊት የነበረውና የአሁኑ አንድ አይደለም በምንለው ለምሳሌ በቁጥር እያስደገፈን እንድነጋገር ፈልጌ ነው አሁን በኳታሩ የዓለም ዋንጫ ለምሳሌ አንድ ነጥብ አምስት ሚሊዮን ሰዎች ወደ ኳታር ያቀናሉ ይላል የፊፋ መረጃ ከዚህ ከዚህ አንጻር በቁጥር አስደግፈን ስንገልጸውም በዛው ልክ ነው የሚገለጸው አዎ ልዩነት አለው የፋን ኢንጌጅመንት በምትለው አሁን የዓለም ዋንጫ ከውድድር በላይ ፌስቲቫል የህይወት ዘመን ፌስቲቫል ተደርጎ ይወሰዳል ለአንዳንዶች። አንድ የብራዚል ደጋፊ ታስታውስ እንደሆነ ብራዚል በተጫወተች ቁጥር የሆነ ሬፕሊካ የዓለም ዋንጫ ይዞ ሁልጊዜ የሚታይ ሽማግሌ ነበር በየዓለም ዋንጫው ላይ በቅርብ ጊዜ ነው የሞተው። እና እንደዚህ አይነት ይሄ ቀን እየቆጠሩ የሚመጡ ደጋፊዎች በቴሌቪዥን ማየት ሳይሆን ለእነሱ ፌስቲቫል የሚሆነው እዛው ውድድሩ የሚደረግበት ቦታ ጨዋታውን ማየት ብቻ አይደለም። ከጨዋታው ውጪ ያለው ይሄ አለ አይደለ ከደጋፊው ጋር ያለው ማህበረሰባዊ የሆነ መስተጋብር ትፈጥራለህ፣ ትወጣለ ትገባለ፣ እና ያ ፌስቲቫል የፌስቲቫል መንፈስ ዓለም ዋንጫ ላይ ሁል ጊዜ በየአራት ዓመቱ አለ። እና ያንን በጉጉት የምትጠብቀው በቃ። አንዳንዶቹ እኮ አራት ዓመት እኮ ይቆጥባሉ ለዛኛው ዓለም ዋንጫ። እነዚህ እንደ ብራዚል ያሉ ሀገራት ማለፋቸው እርግጠኛ ነው። ይቆጥባሉ ገንዘብ ይይዛሉ እና 2014 ዓለም ዋንጫ 34 ቀን ቆይቻሉ ብራዚል እና፣ ጨዋታዎቹን ማየት ብቻ ሳይሆን ከደጋፊዎች ጋርም ውዬ አድሬያለሁ። ከአርጀንቲና ከብራዚል እና ሲነግሩ በቃ ለስንት አመት እንደ ገንዘባቸውን እንደቆጠቡ ለዛ ፌስቲ ዛ ፌስቲቫል ላይ ለመገኘት እና ከዚህም ከጨዋታም በላይ ነው የዓለም ዋንጫ ከጨዋታም በላይ ነው፣ እና እንዲያመልጣቸው አይፈልጉም የተለያዩ ሀሳቦች የሚነሱሄጃለሁ ብለህ የምታወራው እኔ አሁን ብትጠይቀኝ እግር ኳስ ጋዜጠኝነት ማትረሳው አጋጣሚ ብትለኝ ብራዚል እና ጀርመን ሰባላንድ ቤሎ ሆሪዞንቴ እዛ ነበርኩ ስቴዲየም የብራዚል ህዝብ፣ ሀገር ሲያነባት፣ ታውቃለህ፣ ሀገር እንደ ሀገር ሲያነባ ነው ያየሁት። የተጠበቀም አልነበረም፣ የተጠበቀ አልነበረም። እንደ ሀገር እያንዳንዱ ህዝብ እያንዳንዱ ማለት ምንድን ነው። ከተሜው እዛ ቤሎ ሆሪዞንት የምትባለው ከተማ ትክክል፣ ብራዚሎች ነው፣ ባህላቸውም ነው ስፖርት። ለቅሶ ነበረ በቃ ለቅሶ ነው የተቀመጠችው ብራዚል። ሁሉም አኩርፎ፣ በዋዜማው እኮ የነበረ የብራዚል ባንዲራ በየህንፃው ላይ፣ በየአውቶቡሱ፣ በየምኑ በንጋታው አንድ ፈልገን አጣ። አታምነኝም፣ አንድ ሁሉም ፊቱን አጨፍግጎ በቃ ሳቂታ ይታዝብ እና ስቴዲየም ውስጥም ሲያለቅሱ ከስቴዲየም ውጭም ሲለቅ እና አረሰውም፣ ይሄ ሰባት ለአንድ በእግር ኳስ ጋዜጠኝነት ክስተት ነው ብዙዎች። የዛሬው ግን ዋናው ትኩረታችን የአፍሪካ ቡድኖች ናቸው እና የአፍሪካ ቡድኖች በዓለም ዋንጫ ያላ የሚኖራቸው ተሳትፎ፣ አምስት የአፍሪካ ሀገራት ይሳተፋሉ። የአፍሪካ የወቅቱ ሻምፒዮኗ ሴኔጋል፣ ካሜሮን፣ ጋና፣ ቱኒዚያና ሞሮኮ ደግሞ ከሰሜን አፍሪካ የሚሳተፉ ሀገራት ናቸው። እንዴት ነው ሁ የእነዚህን ሀገራት ዝግጅት እንዴት መግለጽ ይቻላል? አሁን ላይ ምን ያክል ርቀትስ ሊጓዙ ይችላል? እንግዲህ መንሱሬ በኋላም በጥያቄ ልናነሳው እንችላለን። እስካሁን ያለው እንግዲህ የአፍሪካ ሀገራት የእግር ኳስ ጉዞ በዓለም ዋንጫ ማለት ነው ከሩብ ፍጻሜ ያለፍ አይደለም። በ1990 የጣሊያን ዓለም ዋንጫ ካሜሩን በሮጀር ሚላ አማካኝነት እንግዲህ በሮጀር ሚላ ታግዛንበል ለሩብ ፍጻሜ የደረሰች ለመጀመሪያ ጊዜ ከዛ በ 2002 ሴኔጋል ለሩብ ፍጻሜ ደረሰች። በ2010 ጋና ለሩብ ፍጻሜ ደረሰች። ያ ነው የአፍሪካ ሀገራት መጨረሻው የደረሱበት ደረጃ ማለት ነው። በአሁኑስ ከዛ ርቀው ይጓዛሉ? ምንድን ነው ያንተ ግምት? አዎ፣ ግምት ካልከኝ እንኳን ብዙ ግምት ላይ ጥሩ አይደለሁም መሰለኝ። ግን ምናልባት ዝግጅታቸው ጋርየሁኔታዎች ትንተና ነው የሁኔታዎች ትንተና ከሰጠህ ሴኔጋል ብሔራዊ ቡድን የአፍሪካ ሻምፒዮን ነው። ያሉት ተጫዋቾች ጥሩ ትውልድ ነው ያለው። አሰልጣኙ የሴኔጋል የቀድሞ ተጫዋች የነበረ እንደውም በአፍሪካ ሀገራት ያልተለመደ ረጅም ኮንትራት ከ2015 ጀምሮ ነው እስካሁን ድረስ የሴኔጋል አሰልጣኝ ሆኖ እያገለገለ ያለው እና ብቃቱንም አሳይቷል። የሳዲዮ ማኔ ትውልድ የተሻለ ነገር ሊሰራ ይችላል ብዬ አስባለሁ። ግን አሁንም ጥሩ ፍጻሜ እንኳን የሚለው ነገር ይከብደኛል። እዛም አይደርሱ እዛም ላይ ደርሱ ይችላሉ። ምናልባት ላይ ላይ ደርሱ ይችላሉ። እንደዚህም ሆኖ ምን ብዙ ጠንካራ ጎኖች አላቸው ያውቃለሁ። ግን ከሌሎቹ ተወዳዳሪ ሀገራት አንጻርም ማየት አስፈላጊ ለመጀመሪያ ጊዜ በነገራችን ላይ አምስቱም የአፍሪካ ሀገራት በሀገራቸው ሀገራቸው ሰልጣኝ ይሄ ራሱ ሌላ ፈተና ነው ሌላ ፈተና ነው። የሲሴ የሴኔጋሉ አሰልጣኝ አሳይቷል። በውጤታማ ሌሎቹ ጋር ግን ምን አይነት ችግር አለ? እነዚህ ብሔራዊ ቡድኖች ትልልቅ ተጫዋቾችም አላቸው፣ አውሮፓ የሚጫወቱ እነዚህ አውሮፓ ተጫዋቾች ለራሳቸው የሚሰጡት ግምት ከፍ ያለ ይሄ የኢጎ ይሄንን ማኔጅ ማድረግ የሚችሉ ሀገር በቀል አሰልጣኝ ሲሆን የመናቅ ነገር አለ፣ እና ይሄንን ማኔጅ ማድረግ የሚችሉት አውሮፓውያን ስም ያላቸው ልምድ ያላቸው ትልቅ አሰልጣኞች ናቸው ተብሎ ነው የሚታመነው። ተጫዋቾቹ ራሳቸው ንቀት ያመጣሉ፣ መልበሻ ቤት ውስጥ ችግር ሊፈጥሩ ይችላሉ። ችግር ስለ እኔ በልጥ እኔ በልጥ አይነት እኔ ብቻ ካልተሰማው እንደዚህ አይነት ነገር አሁን ይሄ ማንቸስተር ዩናይትድ ውስጥ ሮናልዶ ላይ የሚታየው አይነት ነገር በብሔራዊ ቡድንም አለ፣ አፍሪካ ውስጥ በብዛት አለ እና እንደው ልብ የገዛ ሱፐርስታር ካልሆነ በስተቀር እንደዚህ አይነት ችግር ከመፍጠር ወደኋላ የለም። ይሄ ራሱ ፈተና ነው ቢሆንም ይሄ ነው ምክንያቱ፣ ልላ አይደለም። ሌሎች ሀገራት በየምድቡ ካየህ ጠንካራ ተወዳዳሪዎች አሏቸው። እነዛ የበለጠ በእግር ኳሱ ያደጉ ናቸው። የበለጠ የተብላላ ቡድን አላቸው። ግን የተሻለ ሊሄድ ይችላል። ማን ሊሄድ ይችላል? ወረቀት ላይ ሴኔጋል። ሴኔጋልን ሴኔጋልን በተመለከተ አገሬውም እንደዚሁ፣ ሴኔጋላውያን በጣም ይጠብቃሉ ቡድናቸውን። በነገራችን ላይ የሴኔጋል ብሔራዊ ቡድን የአፍሪካን ዋንጫ ካነሳ በኋላ ነው በተለይ በእግር ኳስ ላይ ያለውን እንግዲህ አሻራ የተወው ማለት ይቻላል። በቅርቡ የአፍሪካ ዋንጫ ሲያነሱ እንደ ግጥምጥሞች ሆኖ የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫን ያነሳው የአገሪቱ ፕሬዚዳንት ማኪሳል እዚህ አዲስ አበባ በተካሄደ የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን አህጉራዊ ተቋም እንዲመሩ ሊቀመንበር ሆነው ተመረጡ። ቅዳሜ ቀን፣ እሁድ ቀን ቡድናቸው የአፍሪካ ዋንጫ ባለቤት ሆነ። ውድድሩንም የተመለከቱት የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ የባካ ሎንዶን በስልክ የማናገር እድል አግኝቼ ነበር እና በዚሁ ጉዳይ ላይ እዚሁ አዲስ አበባ ውስጥ በሚገኝ ሆቴላቸው ውስጥ ተቀምጠው ነው የዋንጫውን የፍጻሜ ጨዋታውን የተመለከቱት ከግብፅ ጋር የተካሄደውን ማለት ነው እና በኋላም በማግስቱ በረው ሄደው ቡድኑን ተቀብለዋል እንደምታስታውሱት እና ራሱ የሀገሩ ህዝብ ሴኔጋል የተሻለ ደረጃ ይደርሳል ብሎ ግምት ይሰጣል ነገር ግን ካሉት የአፍሪካ ቡድኖች ደግሞ በዛው ልክ ይህን ያህል ግምት ይሰጣት እንጂ ዘሊስት ኤክስፒሪንስድ ያነሰ ልምድ ያላት ናትም የሚሉ አሉ። ሴኔጋልን ይህን እንዴት ታየዋለህ? በተሳትፎ ከዚህ በፊት በነበረ ታሪክ በማለት ነው ልክ ነው እሱ መቼም የሚካድ አይደለም። ግን የሁለት ሺህ ሁለት የዓለም ዋንጫንም ማሰብ አለ። ሁለት ሺህ ሁለት ዓለም ዋንጫ ላይ ደግሞ አፍሪካ ውስጥ ለመጀመሪያ ጊዜ በቀርበው ነው ለመጀመሪያ ጊዜ የቀረቡት የዓለም ሻምፒዮኗን ፈረንሳይን አሸንፈው የጀመሩት በወቅቱ ና አልሀጅ ዲዩፍ ቡድን የፈጠረውን ርዕሰ ዜና የፈጠረው ሄድላይን ለሴኔጋላውያን ዛሬ ላሉት ለነ ሳዲዮ ማኔ እንደ መነሳሻ እና፣ አሁን ሴኔጋል ልምድ የላትም ማለት ይከብደኛል። የአፍሪካ ሻምፒዮን ናት። እነዚህ ተጫዋቾች እነ ሳዲዮ ማኔ ሳዲዮ ሳይዶ ኩሊባሊ ምርጥ ምርጥ ተጫዋቾች አሉ በአውሮፓ ደረጃ ቻምፒየንስ ሊግን በሚያክል ውድድር ላይ የዋንጫ አሸናፊዎች የሆኑ ተፎካካሪዎች ሆኑ። ሴሪያ፣ ላሊጋ፣ ፕሪሚየር ሊግ ላይ ፕሪሚየር ሊግ ሴሪያ ላይ ዝነኛ የሆኑ ፈረንሳይ ሊግ ላይ እንደዚሁ የውድድርን ኢንቴንሲቲ ይሄ ትኩሳቱን የቀመሱ በደንብ የሚያውቁ ናቸው እና ዓለም ዋንጫ ላይ ይሄ ተጽዕኖ ያረግባቸዋል ብዬ አላስብም። የዓለም ዋንጫ ሌላ ውድድር ነው አውቃለሁ። ግን በክለብ እግር ኳስ ላይ ያገኙት ልምድ እና ብሔራዊ ቡድንም በአህጉራዊ ውድድር ላይ ያሳኩት ስኬት ይረዳቸዋል ብዬ አስባለሁ። አለም ዋንጫ ላይ ትክክል። ከስነ ልቦናም አንጻር ጥሩ ነገር ይዘው ነው ሁሉ የሄዱት። ያሉበትንም ምድብ ስናይ እንግዲህ አዘጋጇ ኳታር ካልሆነች በስተቀር ሌላ ኔዘርላንድስ ነች፣ በፊፋ በወቅቱ ባላት ደረጃ ስምንተኛ ደረጃ ላይ የምትገኝ ከዛ ውጭ ሴኔጋል አስራ ስምንተኛ ነች። የአዘጋጇ ኳታር ሀምሳኛ ደረጃ ላይ ያለች ነች። ከዛ ውጭ ያለችው ኢኳዶር ነች። ከዚህም አንጻር እንደውም ሴኔጋል የተሻለ ምድብ ላይ እንዳለች ነው የሚታሰበው፣ ከሌሎች የአፍሪካ ቡድኖች አንጻር ማለት ነው። በፊፋ ራንኪንግ ከአፍሪካ አንደኛ መሆኗ መርሳት የለብን። ራንኪንግ አንደኛ ስትሆን ደግሞ አሁን አፍሪካ ስልክ ይቅርታ፣ አሁን ከሚወዳደሩት ከአምስቱ ሀገራት የጊዜው ሻምፒዮንም ናት እና ይሄ ደግሞ የፊፋ ራንኪንግ ከፍ ያለ ደረጃ ማግኘት የወቅቱን ብቃትን ነው ያሳ ነው ሰብስባል እያሸነፍ እያሸነፍ ይሄ የሚነግርን ነገር አለ በራሱ ይልቅስ በሴኔጋል እንደ እንቅፋት ሊሆን ይችላል በጥርጣሬ የሚታየው የሳዲዮ ማኔ መጎዳት እስክንድር እንዳለው ቅድም ማኪ ሳል የሀገሪቱ ፕሬዚደንት ለሀገራቸው ብሔራዊ ቡድን ስላሸነፈ ብቻ ሳይሆን እንዲሁም ቀናይ ናቸው እንዲሁም ይከታተላሉ እና የሳዲዮ ማኔ ከባየር ሙኒክ ጋር በነበረው ጨዋታ የመጨረሻ ጨዋታ ላይ መጎዳት ብሔራዊ ቀውስ ነው የፈጠሩት ብሔራዊ መነጋገሪያ ያለበት። እሳቸው በትዊተር ገጻቸው ላይም የሀገሪቱ ፕሬዚደንት ጽፈዋል፣ ሳዲዮ አንተ ልብ አንበሳ ነህ፣ እንደምንም እንድትደርስ ጸልያለሁ፣ እንዲህ አደርጋለሁ፣ አይዞህ ሲሉ ሲሉ ነበር። በቃ ለሴኔጋል ለዚህ ዓለም ዋንጫ እያነከሰም ቢሆን እንዲገባ ነው የሚፈልገው ሰው። እያነከሰም ቢሆን ብሏል አንዱ ለምን በምንም በምንም ብቻ ሳዲዮ ያስፈልገናል ያስፈልገናል። እና የፈጠረው ብሔራዊ ምንድነው ይሄራዊ ቀላል አይደለም። ይሄ መልበሻ ቤት ውስጥ የሴኔጋል ብሔራዊ ቡድን መልበሻ ቤት ውስጥ አይፈጠርም ብለህ ማሰባት ህዝቡ ላይ ያየሆን ነገር እና እንዲያውም ፋጡማ ሳሙራ የተባሉት የፊፋ ዋና ጸሐፊ ምን አሉ? በማግስቱ ሴኔጋል ውስጥ የምትገኙ መንፈሳዊያን ሰዎች ሁሉ አስቡበት፣ በምንም በምንም ይሁን ሳዲዮ ድኖ መድረስ ያለበት። አዎ ሃይማኖት፣ ባህል ያለው በምንም አይነት ብቻ በምንም አይነት መንገድ ብቻ በሚያምኑበት ሰዎች ብቻ ይደረግም። እንግዲህ የዝግጅት ክፍላችን ትላንት ነበር በአሀዱ ራዲዮና ቴሌቪዥን ስቱዲዮ ውስጥ የዝግጅት ክፍላችን የአዲስ አበባ የሚገኙ ዘጋቢዎች ከመንሱር አብዱል ቀኒ ጋር ውይይት ያደረጉት እንደ ሰማችሁት የሳዲዮ ማኔ መጎዳት ብሔራዊ ሐዘንን ፈጥሯል የሚል ነበር የመንሱር ትንታኔ። ከሰዓት በኋላ ወይም ማምሻውን እንደተሰማው ደግሞ በዓለም ዋንጫ እንደማይሳተፍ ይፋ ተደርጓል። ዘጋቢዎቻችን ወደ ሴኔጋል ዳካር አምርተው ነበር። ይህ የሳዲዮ ማኔ በዓለም ዋንጫ እንደማይሳተፍ መሰማት ሀዘን እንደፈጠረባቸው ነግረውናል። የተወሰኑትን አስተያየቶች እናሰማችሁ። ለእኔም ሆነ ለአጠቃላይ የሴኔጋል ህዝብ በጣም ከባድ ነገር ነው ለአፍሪካም ጭምር። ምክንያቱም አፍሪካ ሁሉ በዚህ ዓለም ዋንጫ ሳዲዮ ችሎታውን እንዲያሳይ ይፈልግ ነበር። ዓለም አቀፍ ተጫዋቾች ያሉበት ውድድር በመሆኑ ሳዲዮም የጨዋታውን ብቃት ለማሳየትና የሴኔጋል ቡድን በውድድሩ መያዝ የሚገባውን ስፍራ እንዲይዝ ለማስቻል መገኘት ነበረበት። በአፍሪካ ዋንጫ ያገኘነውን ድል የሚያረጋግጥልን ይሆን ነበር። ጤናው እንዲመለስ እንጸልይለት። የእኔ ምርጥ ተጫዋች ነው። የዓለም ዋንጫ እየመጣ ነው። በመሆኑም ሌሎቹ ተጫዋቾች የሚችሉትን ሁሉ ማድረግ አለባቸው። ዋንጫውን እዚህ ሴኔጋል ማምጣት አለባቸው። እኛም እዚሁ ፌስታ እናደርጋለን። ሳዲዮ ብቻ አይደለም ያለን ተጫዋች። እሱ ቢጎዳም ሌሎቹ ልዩ ችሎታቸውን ያሳዩናል ብዬ ተስፋ አደርጋለሁ። በቡድኑ ውስጥ ሌሎች ሳዲዮ ማኔዎች አሉ። ሁላችንም አንበሶች ነን። የሳዲዮ ማኔ ያለመኖር ምናልባትም ሌሎችን ተጫዋቾችንና አጠቃላይ ቡድኑን የሚያነሳሳና እንዲሁም በከፍታ እንድንበርና በዓለም ዋንጫ ሰንደቅ ዓላማችንን ከፍ እንድናደርግ ያደርገናል። በእውነቱ ሁላችንንም ጎድቶናል፣ ሁሉንም ሴነጋላዊ ግን አምላክ ይመስገን ችግሩን እናልፈዋለን። ሳዲዮ ለቡድኑም ሆነ ለአሰልጣኙ አሊዩ ሲሴ አስፈላጊ የቡድኑ አባል ነበር። ግን ደግሞ እግዚአብሔር ታላቅ ነው። እንደ ኒኮላስ ጃክሰን እና ወጣቱ ኢሊማን እንዳይ የመሰሉ ተጫዋቾች አሉን። ጥሩ አጥቂዎች ያሉን ይመስለኛል። የአሜሪካ ድምፅ የኳታሩን ዓለም ዋንጫ የተመለከተው ልዩ ስርጭት ይቀጥላል። በነገራችን ላይ አድማጮቻችን፣ ቀደም ብለን የጀመርነው ከመንሱር አብዱልቀኒ ጋራ የነበረው ውይይት ተከታይ ክፍል ቆየት ብሎ ይደመጣል። እንዲሁም ደግሞ በዌብሳይታችንና በማህበራዊ መገናኛዎቻችን ላይም ይቀርባል። በመቀጠል የበርካታ ኢትዮጵያውያን ድንቅ እግር ኳስ ተጫዋቾች መፈጠሪያ ወደሆነች አንድ የኢትዮጵያ ከተማ እና ምራዳ የዛን ከተማ ነዋሪዎች የዓለም ዋንጫ አስተያየት እንሰማለን። ወደ ድሬዳዋ ነው የምናቀናው። አዲስ ቸኮል የተወሰኑ የስፖርት አፍቃሪዎችን እንዲሁም ደግሞ ታዋቂ ተጫዋቾችን አነጋግረው ቀጣዩን ልኮልናል። ሀብታሙ ግን ድሬዳዋ ብለህ ወደ እኔ ሳት መጣ። በቀጥታ ወደዛ መሄድ ትክክል እየጠበቅኩ ነበረ። አሁን አስከትለን የምናሰማችው ልክ ነው። አዲስ ቸኩል በድሬዳዋ ከተማ ተጫዋቾችና ነዋሪዎችን አነጋግሯል። አሁን በቀጥታ የምናልፈውና የምናስቀድመው በድሬዳዋ ከተማ የእግር ኳስ ተጫዋቾችን አግኝቶ የብሔራዊ ወይም የተለያዩ ክለብ የእግር ኳስ ተጫዋቾችን አዳነ ግርማን ጨምሮ አግኝቶ ስለ አለም አቀፍ ስለ ዓለም ዋንጫ ያላቸውን አስተያየት ጠይቋቸዋል። በአጭሩ ሰምተን እንመለስ። እኛም በጉጉት እየጠበቅን ያለነው እና ደስ ይላል። ብቻ እንደዚህ አይነት መድረክ ዓለም ሁሉ ህዝብ ኳታር ላይ ነው ሀሳቡ። አሁን በብዙ ነገር እየተቀራረበ ነው ያለው እና ፉትቦሉ ከዛ አንጻር ስታየ ብዙ ትልልቅ ቲሞች ውስጥ የሚጫወቱ ተጫዋቾች አሉ። አሁን እንደ ማንያ አይነት ሴኔጋል፣ ኩሉባሊ የሴኔጋል ደጋፊ ነኝ። በዚያ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት፣ ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም አለም ላይ ስታየ በብዙ ነገር እየተቀራረበ ነው ያለውና በጥቃቅን ነገሮች ነው ልዩነቱ። ስለዚህ ጥሩ ተፎካካሪ ይሆናሉ ብዬ አስባለሁ። በዛ ላይ ደግሞ በራስ ልጅ ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውተው ባሳለፉ አሰልጣኞች ነው እየሰለጠነ ያለው። ይሄ ትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ። እኔ የብራዚል ደጋፊ ነኝ። ኔይማርን፣ ብዙ ተጫዋቾችን፣ ጋብርኤል ጂዘስን፣ ብዙዎቹን እነ ማድሪድ የሚጫወተው ቬኒሺየስን፣ እሱን በብዙ ብራዚሎች በጣም ደስ ይሉኛል እና ብራዚል ቢበላው ደስተኛ ነኝ። የብራዚል ደጋፊ ነኝ። ጀማል ጣሰው እባላለሁ። በአሁኑ ሰዓት ወልቂጤ ከነማ ነው የምጫወተው። የኢትዮጵያ ብሔራዊ ቡድን በረኛ ይቀ አሁን በረ አሁን የለው ምርጫው ላይ የለውም። አዲስ ነገር ስለሆነ የሚዘጋጅበት ሰዓቱ ራሱ ከሌላው ጊዜ ከሚዘጋጀው ሰዓቱ ራሱ ጊዜው አሁን አልነበረም እና ብዙ የተለየ ነገር አለው እና እኔ እንጃ እኔ በጣም ማየት ጓጉቻለሁ ለማየት በጣም እኔ ጓጓውት። እንግዲህ ካየም በኋላ ነው ብዙ ነገር ማለት የምንችለው። ግን እኔ ለማየት በጣም ጓጉቻለሁ። ሰርፕራይዝ እኔ የአፍሪካ ቡድኖች ሰርፕራይዝ ያደርጉናል ብዬ ነበር ማኔ ከመጎራት እኔ ሴኔጋልን በደንብ ጠብቂያታለሁ እና ሁሉም ሰው እንደጠበቀው እንደ አፍሪካዊነት ብቻ የለም ቡድኑ ጥሩ ነው ልጆቹ በየ ያሉበት ቲም ጥሩ ስለሆኑ ጥሩ ነገር ይገጥማቸዋል እያሰበ ነበር። ያው ማኔ ሲጎዳ እንደ ማንኛው እንደነሱ እንደ ሀገራቸው ሰው ትንሽ ቅር ብሎኛል፣ ማለት ጥሩ ነገር ያሳያል ብዬ ስለጠበቅኩኝ ማለት ነው። እና ሰርፕራይዝ የሚያደርገን የአፍሪካ ቡድን ሰርፕራይዝ ያደርገናል ብዬ አስባለሁ። እኔ የዓለም ዋንጫ ሳይጀመር ራሱ አርጀንቲና ይበላ ደስ ይለኛል። በጣም ሜሲን ስለምወደው የአርጀንቲና ደጋፊ ነኝ። አርጀንቲና አፍሪካ ብትበላ ደስ ይለኛል። ግን ሜሲን በጣም ለአፍሪካ ራሱ ገብቶ ቢጨወደ እኔ ሜሲን በጣም ነው የምወደው እና ለአርጀንቲና ተቻለሁ። ስሜ ማይል ገብረ ሚካኤል ይባላል፣ የቅዱስ ጊዮርጊስ ተጫዋች። አሁን ፊታችን የሚጀምር ያለውን ዋንጫ በኳታር ብዙ ነገር ያሳየናል ይጠብቃለሁ። እስካሁን ካየናቸው ያለ ዋንጫዎች የተሻለ ያለ ዋንጫ ይሆናል። ብዙ አዳዲስ ነገሮች እና ያለን ስቴዲየሞችን፣ ቴክኖሎጂዎችን ጥሩ የውድድር ጊዜ ሆናል ብዬ አስባለሁ። እኔ የተሻለ ብራዚል እና አርጀንቲናን የተሻለ ይላላቸው አፍሪካ ዋንጫ ላይ ጥሩ የተጫወተ ቲም ነበር፣ ሴኔጋል ብላችሁ ያውቃል። የተሻለ ከአፍሪካ ምስስ ባሉ የተሻለ ተጫዋቾችም አሏቸው። ሴኔጋል የተሻለ ነገር ያደርጋል ብዬ አስባለሁ። እኔም የሴኔጋል ደጋፊ ቀልቦር ይባላል የድሬዳ ቀልማ ተጫዋች። በኳታር ያወጣችው ህግ ምናምን ያው በጉጉት እንድንጠብቅም አድርጎናል እና ስፔሻሊ ደግሞ እነ ሜሲ የመጨረሻ የዓለም ዋንጫ መሆናቸውን ሮናልዶም እንደዛ ምናምን እና የሚያሳዩት ነገር ለማየት እና ብዙ ብሔራዊ ቡድን ናሽናል ቲሞች ማለት ነው ማለት ተጠናክሮ የመጡበት ነውና የእነሱን ፉክክር የምናይበት ነው ብዬ አስባለሁ። የተለየ የዓለም ዋንጫ ነው ብዬ አስባለሁ። አፍሪካ ቲሙ ማብሬያ ቡድን ላይ እነ ሴኔጋል ሴኔጋል የተሻለ ነው ብዬ አስባለሁ። ሴኔጋል የተሻለ። ፉክክር ታደርጋለች ብዬ አስባለሁ። ዋንጫ እኔ እንደ እንትን የገመትኩት አርጀንቲና ብሔራዊ ቡድን አርጀንቲና ብሔራዊ ቡድን ማለት ምንኛ ያይ ፈለሰባል አለ የድሬዳዋ ይፋስተቻው ሰው የአፍሪካ ሀገራት ያው አምስት አምስት ቲሞች አሉ። ግን ያው ከነሱ መካከል ትንሽ ይሻላል ብዬ የማስበው የሴኔጋል ቲም ነው ያው እሱም ብዙም ባልገምትም ግን ከምድብ ያልፋል ብዬ ነው ማስበው እንጂ ብዙ ርቀት ይሄዳል ብዬ አላስብም። ዋንጫ አርጀንቲና ይበላል ብዬ አስባለሁ። ድሬዳዋ፣ ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። በዛ የሚገኘው ዘጋቢያችን ሙልጌታ ጽሀ የተለያዩ ተጫዋቾችን አስተያየት ጠይቆ ተከታዩን ልኮልናል። መድሀኒ የታደሰም በኢትዮጵያ ፕሪምየር ሊግ የተለያዩ ክለቦች ተጫውቷል። እንዲሁም የኢትዮጵያ ብሔራዊ ቡድን ወክሎ የተጫወተ የመቀለ ከተማ ነዋሪ ነው። ስለ ኳታሩ ያለም ዋንጫ ስሜቱ ጠይቄዋለሁ። ትራንስ ተጫዋች አለው፣ መከላከያ ተጫዋች አለው። ኢትዮጵያ ቡና፣ አዋሳ ከነማና ዳሽን ደደቢት፣ ብሔራዊ ቡድንና ተጫዋች አለው። የዓለም ዋንጫ ሲካሄድ ብዙ ነገር ነው የምታስበው። ውድድሩ እንደዚህ እየመጣ ነው ምናምን ሲባል በጣም ነው የምትጠብቀው ክለብ ጨዋታ ስለምታይ አሁን ወደ ናሽናል ቲም ስትሄድ ደግሞ ብዙ ነገር ጠብቃለ። ከኳታሩ ብሔራዊ ቡድን ማለት ነው እና አሁን ውድድሩ እንደሚጀመር ያው ትሰማለ አውቃለሁም ብዙ ነገር እንጠብቃለን ብዬ ገምታለሁ። እንደ ዓለም ዋንጫ ያው ዓለም ሙሉ ነው የሚከታተለው ይህን ጨዋታ ማለት ነው። ከአውሮፓ ሊግ ምናምን ብለህ ስትሄድ ቻምፒየንስ ሊግ፣ ፕሪሚየር ሊግ እያልክ ስትሄድ ሁሌ ናሽናል ቲም ሲመጣ የዓለም ዋንጫ ትልቅ ግዙፍ ስለሆነ ዓለም ሙሉ ያው በጣም ብዙ ሕዝብ ነው የሚያየው። እንዲጠበቅ ያደረጓል ውድድሩ። አቡሽ ድምፁ የተባለ ሌላ በተለያዩ ክለቦች ተጫዋች የነበረ በበኩሉም ኢትዮጵያ ውስጥ ብዙ ክለቦች ተጫውቻለሁ። ከልጅነት ጀምሮ በስፖርቱም ስላደግኩኝ ከፕሮጀክት ጀምሮ እስከ ፕሪሚየር ሊግ ተጫውቻለሁ። ፕሪሚየር ሊግ ተጫወትኩ። ትግራይ ውስጥ ለጉና ተጫውቻለሁ። አራት አመት እንደዛ አካባቢ ተጫውቻለሁ። ለሚያለው ዋንጫ ፕሪሚየር ሊግም አምልጦኛ ያቅም ነበር። ያኔ በሰላም ጊዜ ኳስ በደንብ ነበር የምከታተለው። በቃ ህይወቴ ከግማሽ በላይ ማለት የምችለው በስፖርት ስላደኩኝ ሊያዝናና የሚችለው ነገር ቢኖር ስፖርት ነው ለእኔ ከዚህ በፊት የነበረው። አሁን ግን ይህን ሁለት አመት ስፖርት አይደለም ስለሚበላና ስለ መድኃኒት ነው የምናስበው። ምን እንዳለም አላቅም። የዓለም ዋንጫ ዋ እንዳለ ምን እንዳለ ኳታር ውስጥ ምናም ሰማለሁ አሁን ቅርብ ጊዜ ነው። ሳምንትም አይሞላኝም ከሰማው እንጂ አላቅም ምንም ነገር ስለሌለ ስለተዘጋ ምን ማውቀው ነገር የለኝም አሁን ግን ያው የሰላም እንትኑ ስትሰማ አንዳንድ ወሬህንም ትቀይራለ ጨዋታንም ትቀይራለ ና በስፖርት ከማውቃቸው ሰዎች ጋር ስናወራ ስለ አለም ዋንጫ ያወራሉ አንዳንድ ትንሽ ግንኙነት ያላቸው ሰዎች ይነግሩኛል እንግዲህ እግዚአብሔር ከጣ እናየዋለን የእግር ኳስ አፍቃሪ የሆነው ዮናስ ሀይለ ማርያም የተባለ አስተያየት ሰጪም የአሁን የአለም ዋንጫ ተስፋ ከምናደርግበት ቶርናመንት አንዱ ነው በአሁን ሰዓት ደግሞ ከሌላ ወቅቶች አካባቢ ትንሽ ለየት የሚል የዓለም ዋንጫ በክረምት ነው የሚደረገው። በአሁኑ ሰዓት ግን ከዛ በፊት ነው የሚደረገው ያለው እና ለየት ይላል ካለፉ የዓለም ዋንጫዎች። በአሁኑ ሰዓት ጓደኞች ሳናገራቸው የዓለም ዋንጫ እንደደረሰ ራሱ አያውቅም ብዙዎቹ። ምክንያቱም አሁን ጦርነት ላይ ያለ ነው፣ ረሃብም አለ። በዛ ላይ አሁን ሰው ሁሉ ወደ ጦርና ሌላ ሌላ ነገር ነው የሚያስበው። ስለ ዓለም ዋንጫ እንደደረሰ ራሱ ማያውቅ ሰው በጣም ብዙ አለ እና በትግራይ ሆኜ ሳየው ደግሞ በጣም ከጦርነት የሚያወጣን ብዬ የማስበው አንዱ እሱ ነው። አሁን ደግሞ በአሁኑ ሰዓት የሰላም ሁኔታዎች ስላሉ እሱ ነገር ደግሞ ከጦርነቱ ተስበን ወደ እግር ኳስ እንመጣለን ብዬ ተስፋ አደርጋለሁ። የቀድሞ የተለያዩ ክለቦችና የኢትዮጵያ ብሔራዊ ቡድን ተጫዋች መድኃኔ ታደሰም ይህን ዓለም ዋንጫ ሁሌ የምታየው ከዚህ በፊትም ያው ፋይናል ጨዋታ ላይ ዘነዲን ዚዳን ማቴራዚን ሄዲንግ ሲመታው ሬድ ካርድ ሲወጣ የጨዋታ አቅጣጫውን ይቀይረዋል። በጣም ቶፕ የነበረ ቲም እንዲወርድ ያደርገዋል። እንደዚህ የማይታሰቡ ዝም ብለው የሆነ ውጤት ይመጣል። ሬድ ካርድ አለ የለው አለ፣ ጉዳት አለ፣ በጣም ወሳኝ ተጫዋቾች ሲጎዱ ምናምን ይህን ይህንን ሜይቢ ትናንሽ ቲሞችን ወደ ላይ ሊመጡ ይችላሉ። ትላልቅ ቲሞችም ጥሩ ስብስብ ያላቸው ቲሞችም እነሱም አንዳንዴ ሬድ ካርድ ሲወጣ በጣም ሳይኮሎጂካልም ስለምትጎዳ የሆነ የማይጠበቅ ነገሮችን ታያለ ውድድሩ ላይ እና እኔ ዝም ብዬ ሳስበው የሆነ የማይታመን ቲም ሊመጣ ይችላል ብዬ አስባለሁ። ያው ጥሩ ለተጫወተ ጥሩ ከረንት ፐርፎርማንስ ላሳየው ያው ሻምፒዮን ነው። ያው ፖርቱጋል ደጋፊን የነበርኩት ከድሮ ግን፣ አሁን ግን ለሜሲ የተለየ ፍቅር ስላለኝ አርጀንቲና ቢበላ ደስ ይለኛል። ለምን ሌኔል ሜሲ ሌኔል ሜሲ አድናቂ ነኝ። በቃ እሱ ቢበላ ደስ ይለኛል። ለምን እንደዛ እንደምልታቃለ ናሽናል ቲም ላይ ሁሌ ብዙ ሳክሲድ አያረግም። ሶ ይህኔ አለም ዋንጫ ቢበላና አሁን ያው እድሜም እየሄደ ስለሆነ ያው ደስ ይለኛል። እኔ በጣም ያለንበት ሁኔታ ያው ጥሩ የሚባል አይደለም። በጣም ያው ያሳለፍነውን ነገር በጣም መጥፎ ነው እና አሁን የሚያስፈልገንን ሰላም፣ ተከባብረን ተፈቃቅረን ምንኖርበት እግዚአብሔር ራሱ ሰላምን ያምጣልን። እኔ አሁን ሁለት አመት እዚህ ስለነበርኩ ያው እግዚአብሔር ራሱ ሰላም አምጥቶ ፍቅር በፍቅር አድርጎን ከዛ በኋላ ደግሞ ወደ ነበርንበት ስፖርት መቀሌ ነበረ፣ ወልዋሎ፣ ደደቤት፣ ሽሬ ነበረ ወደዛ ቢመለስ ያው ከእግዚአብሔር ጋር ይመለሳልም ወደዚህ ብንመጣ ደስ ይለኛል። ስፖርት የፍቅር ነው። አቡሽ ድምፁም ከውድድሩ የሚጠብቀው እንዲህ አብራርቷል። የድሃው ያው የተለየ እንደሆነ ይገባኛል። ለምን ዝግጅቱ አሁን አልጀዚራ ና ትላንት ከትላንት ወዲያ አይቻለሁ የተለየ ዝግጅት እንዳለ በጣም የሚያጓጓ ዝግጅት እንዳለ እያየሁት ነው ያለሁት። እና እኔ ብራዚል ደጋፊ ነኝ። ሁሌ ብራዚል እንዲበላ ነው የምፈልገው። ግን ያው ኳስ እንደመሆኑ መጠን ደግሞ ሌላም ሊያሸንፍ ይችላል። የተለየ ነገር ግን ስላላየሁኝ መገመት ይከብደኛል። ከዚህ በፊት ቢሆን ኖሮ ለመገመቱም ቀላል ነበር። ማን ምን ሊሆን እንደሚችልም ማወቅ ይቻል ነበር። አሁን ግን ሁሌ የዓለም ዋንጫ እንደዚህ ሲዘጋጅ ወጣቶች ናቸው ደምቆ የሚወጡት። ከዚህ በፊት እንዳየናቸው እነ ሜሲ፣ እነ ሮናልዶ ከዛ በፊትም የነበሩ በወጣትነታቸው ነው የወጡት ኔ ማር ምናምን። ስለዚህ አሁንም የግድ ነው ይወጣሉ፣ የማይቀር ነው አቡሽ በሰጠው አስተያየት በኢትዮጵያ መንግሥትና በትግራይ ክልል መካከል የተደረገው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆንና በትግራይ ተዘግተው ያሉት ስፖርተኞችም በስፖርት መድረክ ወጥተው እንዲያያቸው ምኞት መሆኑ ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። ዘጋቢዎቻችንን እናመሰግናለን። እንግዲህ የተከበራቸው አድማጮች በጣም በርከት ያሉ ወይም በዛ ያሉ አስተያየቶችን ከየቦታው ነው የጠየቅነው። የተለያየ ከተማ ከሚገኙ ነዋሪዎች ከሀዋሳም ጠይቀናል፣ ከአዳማ እንዲሁም ከኢትዮጵያ ውጭ ካሉ ነዋሪዎች ጠይቀናል። ግን ሰዓት ገደበን፣ ሰዓታችን እየተጠናቀቀ ነው። በነገው ምሽት ዝግጅታችን ሁሉንም ይዘን እንመለሳለን። በተጨማሪም ደግሞ ከመንሱር አብዱል ቀኒ ጋር የተደረገውንም ውይይት እንደዚያው ይዘን እንመለሳለን። አሁን በቀሩን ጥቂት ደቂቃዎች እዚሁ ሳናነሳቸው ማለፍ የለብንም። እሁድ ለሚደረገው የዓለም ዋንጫ ሳይነሱ መታለፍ የለባቸውም ያልናቸውን ነጥቦች እናጋራችኋለን። ደግሞ ቅድም እንዳልኩት እኔ ዛሬ ረዳት ነኝ። አብታሙ ስዩ ወደን በዓለም ዋንጫ ጉዳይ ከኔ ያልተናነሰ እንደምታወቅ ያውቃለሁ። ለማንኛውም አመሰግናለሁ። እንግዲህ የዓለም ዋንጫ የዘንድሮ የዓለም ዋንጫ የራሱ ውዝግቦችን ይዞ የመጣ ውድድር እንደሆነ ይታወቃል። ያ ደግሞ ከተገናኘባቸው ምክንያቶች መካከል አንዱ ካታር የዘንድሮውን ውድድር የተሳካ ለማድረግ በማሰብ ከፍተኛ ውጭ ያወጣችባቸውን የተለያዩ ስታዲየሞች ገንብታለች። እነሱን የገነቡ ሰራተኞች ደግሞ ተገቢውን የሰብአዊ መብትና ጥበቃ አላደረገችም በሚል ወቀሳ ሲቀርብባት ነበር። በዚህም ምክንያት ካሳ መክፈል አለባት የሚሉ ጥያቄዎች በሰብአዊ መብት ተቋማት በኩል ቀርበዋል። ከዚህ ጋር በተገናኘ የራሱ አንድ ውዝግብ አለ። ሁለተኛው ጉዳይ ደግሞ ካታር፣ እንደሚታወቀው ወግ አጥባቂ ማህበረሰብ እንደመሆኗ መጠን የተለያዩ ክልከላዎችን በማስቀመጧ ምክንያት ከክልከላዎቹ ጋር የተያያዙ ሌላ ውዝግቦች ፈጥረዋል። የቅርብ ጊዜው ውዝግብ በጨዋታ ቦታዎች እንዲሁም ደግሞ በተወሰኑ የመዝናኛ ስፍራዎች ላይ ቢራ መጠጣት ተከልክሏል። የተወሰኑ ምግብ ክልከላዎችም ስላሉ ከነዛ ጋር በተገናኘ እንግዲህ ውዝግብ ያልተለየ መሆኑንም ጠቆም አድርገን ብናልፍ ብዬ ነው። አዎ እንግዲህ ይሄ ከመጠጥ ጋር የተያያዘ ውዝግብን በተመለከተ ትልልቅ የሆነ ክሶችንም ያመጣል በሚል እየተዘገበ ነው። እንደውም እዚህ ስቱዲዮ ከመግባታችን በፊት ሰባ አምስት ሚሊዮን ዶላር ከፈለ አንድ ኩባንያ ቢራ መሸጥ አይቻልም ተብሎ ከውድድሩ በፊት ወይም በኋላ እንጂ ውድድሩ ላይ መሸጥ አይቻልም በሚል ውዝግብ ላይ እንደሆኑ ታውቋል። ሀብታሙ፣ እንግዲህ ሰዓታችን እየተጠናቀቀ ስለሆነ ወደ ማጠቃለሉ ነን። ከዚህ ከስደተኞች ጋር በተያያዘ ሞት ጋር የተያያዘ የተነሳውን የአሜሪካ ድምጽ ሰፋ ያለ የዘጋቢ ፊልም አስተናርቷል። ዌብሳይታችን ላይ ማግኘት ትችላላችሁ። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማ እንዲሁም እኔ ሀብታሙ ስዩም ነበር በሁሉም ስፍራ ባሉ መላ ባልደረቦቻችን ነው የምንሰናበታችሁ። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ